በአፋር ክልል ከትናንት ማለዳ አራት ሰዓት የጀመረው የመንገድ መዝጋት አድማ ማምሻውን እንደተነቀቀና መንገዶችም እንደተከፈቱ ተገልጧል። የሶማሌ ብሔረሰብ አባላት የሚበዛባቸው ሶስት ቀበሌዎች ላይ እየተፈጠረ ያለውን ግጭት ለማርገብ በሚል ከቀበሌዎቹ የአፋር ክልል ልዩ ኃይል እንዲወጣ መደረጉን በመቃወም ነበር የክልሉ ወጣቶች ተቃውሞ የጀመሩት። የተቃውሞ እንቅስቃሴው በተጓዦችም ሆነ በንብረቶቻቸው ላይ ምንም አይነት ጉዳት ያላደረሰ ነበር ተብሏል። ከአዋሽ ወደ ትግራይ የሚወስደው መንገድ ጠዋት ሁለት ሰዓት ላይ የተከፈተ ሲሆን ከመሃል ሀገር ወደ ምስራቅ ኢትዮጵያና ወደ ጅቡቲ የሚወስዱት መንገዶች ግን ማምሻውን አራት ሰዓት ከ35 ደቂቃ ላይ ተከፍተዋል። በሌላ በኩል የአፋር ልዩ ፖሊስ ከሶስቱ የኢሳ ብሔረሰብ አባላት ከሚበዙባቸው ቀበሌዎች እንዲወጡ ተደርጓል የተባለው ስህተት ነው ሲል የፌዴራል ፖሊስ አስታውቋል። አዲስ ቸኮል ነው ዘገባውን የላከልን። በሺ የሚቆጠሩ ተጓዦች ላለፉት ሰላሳ ሰዓታት አፋር በረሃ ላይ ታግተው የቆዩበት አድማ ማምሻውን በሰላም ተጠናቋል። አድማው በርካቶችን ለእንግልት ያዳረገ ነበር። ሰርጋቸውን እዚያው አፋር ታግተው ያሳለፉ ሙሽሮች ነበሩ። አብዛኞቹ ተጓዦችም ሜዳ ላይ ለማደር ተገደዋል። አዳር የተወሰኑ ሰዎች አልጋ ያው በተገኘበት በጊዜ የያዙ ማለት ነው። አምስት ሰዓት ስድስት ሰዓት ሲሆን ያው ተስፋ ቆርጦ አልጋ የያዙ አልጋ አግኝተዋል። ከዛ ውጭ ያለው ሰው ግን የተወሰኑ ሰዎች ሰው ሰው የወሰዳቸው ማለት ነው። ገብተው ያደሯሉ ግለሰብ ቤት። ግን አብዛኛው የሕዝብ ትራንስፖርት ተጠቃሚ ውጭ ነው ያደረው። የመኪና ሸራ ተነጥፎላቸው እዛ። በተረፈ የሆኑ ሙሽሮች ነበሩ። አጋጣሚ ደግሞ ትላንትና መድረስ የነበረባቸው ለሰርጋቸው። እነሱ እያለቀሱ ሁሉ ቢለምኗቸው በቃ አላማ አላማ ነው። እንግዶቻችሁን ቤተሰብ ያስተናግድላችሁ፣ በዚህ ችግር ቀርተናል ብላችሁ ተናገሩ፣ አንለቃችሁም። አለበለዚያ በእግር መሄድ የምትፈልጉ ከሆነ በእግራችሁ የፈለጋችሁ ታቸው እንሰኛቸዋለን። ወዴት ወደ አረብጌ የሚመጡ ናቸው፣ ወደ ናዝሬት የሚሄዱ ናቸው። ሰርጋቸው መቼ ነበር ሰዎቹ? ሰርጋቸው ትላንት ነበረ። እሁድ የማታ ፕሮግራም ነበረ። በጣም ነበረ ስታለ ተቀማጭነታቸው በቤልጂየም የነበሩት ና የጠቅላይ ሚኒስትር አብይ ወደ ስልጣን መምጣቱን ተከትሎ ወደ ኢትዮጵያ የመጡት የአፋር ሰብአዊ መብቶች ድርጅት ፕሬዚዳንት የሆኑት አቶ ጋአስ አህመድ አድማው ሰላማዊ እንደነበር ይናገራሉ። የአድማው መነሻ የአባ አፋር ና ኢሳ መካከል የነበረው የግጦሽ ግጭት መልኩን ቀይረው ወደ ተጧጧፈ ጦርነት ማደጉን ና ይህንን ለማርገብ የፌዴራል መንግስት ከሶስቱ ኢሳ የሚበዛባቸው ቀበሌዎች የአፋር ክልል ልዩ ኃይል እንዲወጣ መወሰኑን በመቃወም ነው ይላሉ። ሰላምን ለማምጣት እስከሆነ ድረስ መውጣቱ ምን ችግር አለው? ብለን ላቀረብንላቸው ጥያቄም እንዲህ ብለዋል። ጉዳት አለው። አንደኛ የዚህ የፌደራል ሲስተሙን ካየር በዚህ ሶስቱ ቀበሌዎች በአሳር ስር የሚተዳደሩ ቀበሌዎች ናቸው። በተለይ ደግሞ ሶስቱም ቀበሌዎች የኮንትሮባንድ ከዚህ ከሀርጌሳ ጀምሮ መንግስትን የኢትዮጵያን ኢኮኖሚ ሊጎዳ በሚችል መልኩ የኮንትሮባንድ የሚመጣባቸው አካባቢዎች ናቸው። ስለዚህ ክልሉን ሰላም የማስጠበቅ ክልሉን እዛ ቦታ ላይ ያሉትን ቀበሌዎች የአፋር ክልል ነው የሚመራቸው የሚቆጣጠራቸው። ስለዚህ ይሄ ኃይል እዛ ቦታ ላይ ማስፈር ግዴታ ነው። ምክንያቱም እንደ ማንኛውም የአፋር ቀበሌዎች ነው እንድታየው። አሁን ግን እየተደረገ ያለው ነገር ምንድን ነው? በተለይ ሚሊተሪ ልብስ የለበሱ የአፋር ሰላም አስከባሪ ኃይሎች በሄዱ ጊዜ ሬዚስት ያደረጋቸው በከፍተኛ የታጠቀ ኃይል ነው። ስለዚህ ያ ሀይል የክልሉን ሰላም የማስከበር የህዝቡን ሰላምና ዲሞክራሲ የማስከበር መብቱ የክልሉ ሆኖ ሳለ ይህን ሀይል እናንተ ውጡ እናንተ ግቡ ብሎ የፌዴራል መንግስት የሚልበት ምክንያት ለእኔ ግልጽ አይደለም። ካደረገም ደግሞ ዛሬ ራሱ አሁን ይሄ መንገዱ ከተከፈተ በኋላ ብዙ መንገድ እንዲዘጋ አልፈለግንም። ብዙ ጥረት ስናደርግ ነበር እንዲከፈት ዛሬ ራሱ አሁን አንተን በማናግርበት ሰዓት አዳይቱ ላይ ከፍተኛ ጦርነት እየተደረገ ነው። ህዝቡንና ልዩ ሀይሉ ሰፍሮ የነበረበት ቦታ ላይ ወረራ ተደርጎበት ስለዚህ ሬጅስት የሚያደረግ ኃይልም መንግስት ኃይል ይለው ይገባል። በፌዴራል በኩል የአፋር ልዩ ኃይል ወደ ቦታው ይመለስ የሚል ውሳኔ ባይተላለፍም የመንገድ መዝጋቱ አድማ ግን ቀርቶ መኪኖች መተላለፍ እንዲጀምሩ ተወስኗል። ሆኖም አድማው አላማውን ያሳካ ነበር ይላሉ አቶ ጋያስ። እንደ እርሳቸው ገለጻ በርካታ የአፋር ወጣቶች የፌዴራል መንግስት ለሀገራችን ዋነኛ የወደብ አገልግሎት ሰጪ የሆነችው ጅቡቲን ለማስደሰት የሳ ሶማሌዎችን ያስቀድማል ብለው ያስባሉ። ሆኖም አፋርም የገቢና ወጪ ንግዱ ዋነኛ መተላለፊያ ጉሮሮ መሆኑን ሁሉም እንዲያውቅ አድርገናል እንደሚሉ ነግረውናል። ለ30 ሰዓታት የዘለቀው አድማ እንዲቆም በማድረግ ረገድ የክልሉ መንግስት የበኩል የሚና ተጫዎች አለው ይላል የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ አህመድ ካሊዮታ። የሀገር ሽማግሌዎችን የሃይማኖት አባቶችን እና የጎሳ መሪዎችን ያካተቱ ተከታታይ ውይይቶች ከወጣቶች ጋር መደረጋቸውን ገልጸዋል። ወጣቶችም ያለማንም አስገዳጅነት ራሳችን የደረደርነው ድንጋይ ራሳችን እናነሳለን ብለው ማንሳታቸውን፣ በዚህ ሂደትም አንድም ተጓዥም ሆነ የተጓዥ ንብረት አለመጎዳቱን ነግረውናል። ለአሜሪካ ድምጽ ራዲዮ የተጠናቀረው ዘገባ አዲስ ቸኮነኝ right